Of america <laughs> you yeah. yeah, radio tabiano <laughs> 19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 6 2013 ዓ ም ዝግጅታችን አሁን ጀመረ። እነዚህ 40 ዓመት በተለይ ደግሞ ላለፉት 30 ዓመት በኢትዮጵያ ውስጥ ይደረግ የነበረው ግድያ ማን ማስተር ማይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁሉጭ አድርጎ የሚያሳያችሁ ይመስለኛል። በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ በትላንትናው ዕለት በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። ዝርዝር ዘገባ አለን። ውይይቶችና ከተለያዩ የሀገሪቱ ክፍሎች የተጠናቀሩ ዘገባዎችም ለምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስትልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችው ቆንጂ ይታየ ነኝ። የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ኃይሎቻቸው ኤርትራ ዋና ከተማ አስመራ ላይ ሚሳይል መተኮሳቸውን ዛሬ አረጋገጡ። ገና ይቀጥላል ሲሉ የዛቱ ሲሆን ማናቸውም ወታደራዊ ኢላማ ላይ እንተኩሳለን ብለዋል። በትናንትናው ዕለት የተተኮሰው ስንት ሚሳይል እንደሆነ ያልገለጹት ዶክተር ደብረጽዮን ኢላማ ያደረግነው አስመራ ከተማን ብቻ ነው ብለዋል። ይህ የትግራይ ክልል መሪው መግለጫ በክልላቸው ከኢትዮጵያ መንግስት ፌዴራል መከላከያ ኃይሎች ጋር እየተካሄደ ያለው ጦርነት ወደ አጎራባች ኤርትራ ዘልቆ እየተባባሰ መሆኑን የሚያረጋግጥ እንደሆነ ተነግሯል። ዲፕሎማሲያዊ ምንጮች እንዳሉት ደግሞ የትግራይ ክልል መሪዎች ጥቃት እናደርሳለን ሲሉ ካስጠነቀቁ በጥቂት ሰዓታት ተከትሎ አስመራ ላይ ሶስት ሮኬቶች ተተኩሰዋል። ሮኬቶቹ ኢላማ ያደረጉት አውሮፕላን ጣቢያውን ይመስላል ብለዋል። ምን ያህል ጉዳት እንደደረሰና የሰው ሕይወት ጠፍቶም እንደሆነ ግን ለጊዜው የተገኘ መረጃ የለም። የትግራይ ክልል አስተዳዳሪው ባለፈው ማክሰኞ በሰጡት መግለጫ ኤርትራ የኢትዮጵያ መንግስት ኃይሎችን የሚረዱ ወታደሮች እየላከች ነች ሲሉ መወንጀላቸውና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ክሱን ማስተባበላቸው ይታወሳል። ስለ ሚሳይል ጥቃቱ ከኤርትራ በኩል እስካሁን የተገኘ አስተያየት የለም። የትግራይ ክልል ኃይሎች አርብ ሌሊት ባህር ዳርና ጎንደር ሁለት አውሮፕላን ጣቢያዎች ላይ ያነጣጠሩ ሮኬቶች መተኮሳቸውን የኢትዮጵያ መንግስትም የክልሉ መንግስት አስታውቀዋል። የክልሉ መንግስት በትግራይ ቴሌቪዥን ባወጣው መግለጫ የሚፈጸምብን ጥቃት ካልቆመ ጥቃት መሰንዘራችንን እንቀጥላለን ብሏል። የኢትዮጵያ መንግስት ባወጣው መግለጫ ጥቃቶቹ ባህር ዳርና ጎንደር ከተሞች ላይ መድረሳቸውን አረጋግጦ አውሮፕላን ጣቢያው አካባቢ ጉዳት እንደደረሰም ተናግረዋል። በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ ታጣቂዎች ትናንት ሰላማዊ ሰዎች መግደላቸውን የክልሉ መንግስት አስታወቀ። ግድያውን የፈጸሙት ከህወሓት የጥፋት ተልእኮ የተሰጣቸው ያሏቸው የቤንሻንጉል ህዝቦች ዲሞክራሲያዊ ንቅናቄ አባላት እንደሆኑ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው አቶ መለሰ በየነ ተናግረዋል። ከንቅናቄው የተሰማ ጥቃቱን የሚያረጋግጥ የሚሆን የሚያስተባብል መግለጫ እስካሁን ለማግኘት አልተቻለም። የኢትዮጵያ የሰብአዊ መብቶች ኮሚሽን ባወጣው መግለጫ በቤንሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል አሳስቧል። ናኮር መልካ ዝርዝሩን ልኳል። በቤኒሻንጉል ጉሙዝ መተከል ዞን ዲባጢ ወረዳ ልዩ ስሙ ቂጠው በሚባል ስፍራ ነው ትናንት ይህ ዘግናኝ ጥቃት መፈጸሙ የተገለጸው። የቂጠው ቀበሌ ነዋሪ መሆናቸውን የተናገሩት የአይንማኝ አቶ ደስታ ለማ መሳሪያና ቀስት እንዲሁም ቢላ የያዙ ግለሰቦች ይህን አሰቃቂ ግድያ መፈጸማቸውን ገልጸዋል። ትናንትና ከቡለን ወረዳ ወደ ሻሁ አዳሪ አንድ ትራንስፖርት መኪና ነበረ ጭኖ የሄደ ዲባጢ ወረዳ ላይ ችሎም ትባል ቀበሌ ላይ፣ ያም በቁጥር ሰላሳ ስምንት ሰዎች ሞተዋል። ምን አይነት መሳሪያ ነው የተጠቀሙት ጥቃትን ሲፈጽሙ? ቀስት ተኳሽ መሳሪያና፣ ካራ ቢላ። በጣም የሚያሳዝነው ከአንድ ቤት ውስጥ ዛሬ አንድ ገደሉ አምስት ሰዎች የገቧሉ። ሹፌሩና ረዳቱስ እንዴት ሆኑ? ወኪሉ ረዳቱ ሞተዋል። ሹፌሩ አሁን ሆስፒታል ላይ ናለ። በጥቃቱ የተገደሉትን ሰዎች ቁጥር ከሆስፒታል እንዲሁም ከክልሉ አመራሮች ለማረጋገጥ አልተቻለም። የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ መለሰ በየነ ጥቃቱን የፈጸሙት ከህወሓት የጥፋት ተልእኮ የተሰጣቸው ጸረ ሰላም ኃይሎች ናቸው ይላሉ

ሽብር ተግባር ነው ለማለት ይቻላል። ምን ያህል ሰዎች ናቸው በጥቃቱ ህይወታቸው ያለፈው? አሁን ባለው ሁኔታ ያው እንግዲህ የነበረው ጥቃት ልብ የሚሰብር ስለሆነ የብዙ መንግስት በጅጉን ያዘ ነው። እስካሁን እዛ አካባቢ ያለው ዘተለ ማረጋጋት ላይ ነው ያለው። አሁን መረጃውን እኛም ማግኘት አልቻለን። መረጃ ዲቴል ግመሰ ይቻላል። የመተከል ዞን በማዘዣ ማዕከል አስተዳደር ስር ባለበት ሁኔታ የጸጥታ ኃይሎች አስቀድመው መከላከል ያልቻሉበትንም ምክንያት አስረድተዋል ባ ወረዳ ላይ ለመግባት ጥረት ሲያደርጉ እሱን ለመከላከል ሰፊ የሆነ ጥረት ተደርገዋል። እነዚህ የጥፋት ተልዕኮ ያላቸው ሀይሎች በዚህ ሂደቱ መረጃ ሲደርስ ወረዳ ያለ ጸጥታ ሀይልም ምጦ እዛ ለመድረስ ጥረት እያረገ ባለበት ላይ ነው እንግዲህ መጽዋት ዜጎች ላይ ጥቃት የፈጸሙት እነዚህ የታጠቁ ሀይሎች በዚህ ወረዳ ሌላ ቀበሌ ውስጥ ሁለት የጸጥታ ባልደረቦችን አገተው በመውሰድ በማረጋጋት ተግባር ላይ የነበሩ የወረዳውን አስተዳዳሪም ጭምር አቁስለዋል ብለዋል አቶ መለሰ። በመተከል ዞን የተለያዩ ወረዳዎች በእነዚህ በታጠቁ ሀይሎች ባለፉት ጥቂት ወራት የበርካታ ንጹሐን ዜጎች ህይወት ማለፉ መዘገቡ ይታወሳል። በቤኒሻንጉል ጉሙዝ ዲባጢ የተፈጸመውን ዘግናኝ ግድያ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በሌሎች የቤኒሻንጉል ጉሙዝ ወረዳዎች ጥቃት መሰንዘሩና ለጊዜው ህይወታቸውን ለማዳን የሸሹ ሰዎች መኖራቸው በመነገሩ የሚገመተው የተጎጂዎች ቁጥር ሰላሳ አራት ቢሆንም ሊጨምር እንደሚችል ይጠበቃል ብሏል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ይህ ጥቃት ሁላችንም በጋራ የተሸከምነውን የሰው ህይወት ክፍያ ዛሬም ባሳዛኙ ሁኔታ የሚያሻቅብ ነው። የመንግስት የጸጥታ ኃይሎች በፍጥነት ጥቃቱ የበለጠ እንዳይባባስ እርምጃ መውሰዳቸው አበረታች ነው ማለታቸውን ኢሰመኮ ካወጣው መግለጫ ማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ለኮሮና ቫይረስ የተጋለጡት ሰዎች ቁጥር 54 ሚሊዮን መግባቱን የጃንስ ሆፕኪንስ ዩኒቨርሲቲ መረጃ አስታውቋል። አሁንም ቀዳሚዎቹ ሦስቱ ሀገሮች ዩናይትድ ስቴትስ፣ ህንድና ብራዚል ናቸው። የዩናይትድ ስቴትስ የቫይረሱ ተጋላጭ ቁጥር ወደ 11 ሚሊዮን የተቃረበ ሲሆን ህንድ 8.8 ብራዚል 5.8 ሚሊዮን ይዘው ይከተላሉ። ይህ በዚህ እንዳለ ኮሮና ቫይረስን እየታገሉና ለምዕራባውያንና ለቻይና እዳቸውን ለመክፈል እየተቸገሩ በማደግ ላይ ባሉ ሀገሮች የህፃናት ሞት ቀውስ ሊከሰት ነው ሲሉ የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን አስጠነቀቁ። ብራውን ከጥቂት ቀናት በኋላ ሳውዲ አረቢያ በሚካሄደው የጂ ሃያ ጉባኤ ዋዜማ ኦብዘርቨር የተባለው የሀገራቸው መጽሔት ላይ ባወጡት ጽሑፍ ተሰብሳቢዎቹ ሀገሮች ከወረርሽኙ ጋር እየታገሉ ላሉት እና ለሚገባቸው ሀገሮች የእዳ ክፍያ ለጊዜው እንዲያቆሙ ማድረግን ሊያስቡበት ይገባ ይሆናል ብለዋል። ትናንት ዩናይትድ ስቴትስ መዲና ዋሽንግተን ዲሲ ላይ ፕሬዚደንት ዶናልድ ትራምፕንና በምርጫው ተፈጽሟል የሚሉትን ማስረጃ ያልቀረበበት ውንጀላ የሚደግፉ ሰዎች ሰልፍ አካሂደዋል። የተለያዩ በርካታ ሰልፎች ሚሊዮን ማጋ ማርች፣ ሴቶች ለትራምፕ ስርቆቱን እናስቁም በሚል መሪ ቃል የተካሄዱት ሰልፎች ፕሬዚደንታዊ ምርጫው ተጭበርብሯል በማለት ያለ ማስረጃ ውንጀላ ሲያሰሙ ውለዋል። በበርካታ የብርቱ ፉክክር ክፍለ ግዛቶች ድምጽ ተጭበርብሯል የሚሉት ፕሬዚደንት ትረምፕ ዲሞክራቱ ተፎካካሪያቸው ጆ ባይደን ማሸነፋቸውን አልቀበልም እንዳሉ ናቸው። የክፍለ ግዛቶቹ የምርጫ ባለስልጣናት የከበደና የምርጫውን ውጤት የሚቀይር መዛባት አልነበረም ሲሉ ሪፖርት አቅርበዋል። ፕሬዚደንት ትረምፕ ሰልፎቹ ከመጀመራቸው አስቀድሞ በመኪና አጀብ በፔንሲልቬኒያ ጎዳና ላይ ለደጋፊዎቻቸው ፈገግ እያሉና እጆቻቸውን እያውለበለቡ ቨርጂኒያ ወደሚገኘው የጎልፍ መጫዎቻቸው ተጉዘዋል የዩናይትድ ስቴትስ የጦር ሰራዊት በዚህ ሳምንት ግብፅ ሲናይ ባህረ ሰላጤ ላይ በወደቀው ሄሊኮፕተር የሞቱትን አሜሪካውያን ወታደሮች ማንነት ገለጸ ወታደሮቹ የቴክሳስ የሰሜን ካሮላይና የማሳቹሴትስ እና የኦሃዮ እንዲሁም የኢሊኖይ ነዋሪዎች የነበሩ መሆናቸውንና የግብፅና የእስራኤል የሰላም ስምምነትን ተግባራዊነት የሚቆጣጠረው አለም አቀፍ አካል በሰላም አስከባሪነት ተሰማርተው የነበሩ እንደሆኑ ነው የገለጸው። የግብፅዋ የቀይ ባህር መዝናኛ ሻርም አልሼክ አጠገብ ሄሊኮፕተሩ የወደቀ ሲሆን የዩናይትድ ስቴትስ የጦር ሰራዊት ያደጋው ምክንያት እየተመረመረ መሆኑን ገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእሁድ ህዳር 6 2013 ዓ ምት ዝግጅታችንን ነው። ዝግጅቶቻችንን በዌብ ሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባ እንለፍ። በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ በትላንትና እለት በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩት ተሳታፊዎች፣ ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። በዚህ ትዕይንተ ህዝብ ላይ የኢትዮጵያን መንግስት በተለያየ መንገድ በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርጓል በሚል ወቀሳም ተሰምቷል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው እንዲህ ያለው ወቀሳ በተሳሳተ መረጃ ላይ የተሞረኮዘ መሆኑን ጠቁመው የኢትዮጵያ መንግስት ከዚህ ቀደም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገ ጭፍጨፋን በተደጋጋሚ አውግዟል፣ እጃቸው አለበት የተባሉ ኃይሎችን በመማረክም ላይ ናቸው ብለዋል። ህግን የማስከበር እርምጃውም ይቀጥላል ሲሉ አክለዋል። ሀብታሙ ስዩም ዝርዝር ዘገባውን አሰናድቷል። በዋሽንግተን ዲሲ የዩናይትድ ስቴትስ መንግሥት ወሳኝ ተቋማት መናገሻ በሆነው ካፒታል ሂል ትናንት ረፋድ ላይ የተካሄደው ትዕይንተ ህዝብ መጠነኛ ተሳታፊዎች የነበሩት ቢሆንም ተሳታፊዎቹ በበርካታ የአማራ ብሔር ተወላጆች ላይ ተደራርበዋል ያሉትን በደል ለማሰማ ተውለውታል እውቁ የኪነ ጥበብ ሰውና የለውጥ አራማጅ አበበ በለው በትዕይንተ ህዝቡ ላይ ሐሳባቸውን ካጋሩት መካከል ናቸው። እንደዚህ አርባ አመት በተለይ ደግሞ ላለፉት ሰላሳ አመት በኢትዮጵያ ውስጥ ደረግ የነበረውን ግድያ ማን ማስተር ባይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አድርጎ የሚያሳያቸው ይመስለኛል። በትግራይና በጎንደር ክፍለ ሀገር ወሰን በአንድ ቀን ስድስት መቶ ሰው በተደራጀ መልክ አንተ በምን ዳመ ዱብዳ የተበሳጨ ሰው ያደርገዋል ብላችሁ የምትገምቱት አይመስለኝም። ይሄ በደንብ ቀደም ብለው የተዘጋጁበት አሳይመንት የተሰጣቸው ማን ምን እንደሚያደርግ በደንብ አቀነባብረው እየመሩ ያሉ ኃይሎች መኖራቸውን ያሳያል። ያለፉትንም ግድያዎች ድንገት አይደሉም። የተናደደ ሰው አይደለም ያደርጋቸው። ይህ ትዕይንተ ህዝብ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና ሲቪክ ማህበራት ያዘጋጁት እንደሆኑ የነገሩን ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ሰልፉን ለመጥራት ምክንያት የሆኑ ጉዳዮችን ነግረውናል። ኢትዮጵያ ውስጥ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘርጥ ጫፊዎችም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብን በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምፅ ለማሰማት ነው። በመጀመሪያ ደረጃ የዘር ጭፍጨፋ የሚባለው ነገር እንዲሁ በቀላሉ የሚገለጽ ነገር አይደለም። በእንግሊዝኛው ጄኖሳይድ ተብሎ የሚጠራው ተርም በዛ ደረጃ የሚፈጸም ጥቃት ለመሆኑ መጀመሪያ መተማመን ያስፈልጋል። ዛሬ በምናደርገው ሰልፍ ውስጥ አንዱ አጉልተን የምንጠቀመው ቃል ጄኖሳይድ የሚለውን ተርም ነው ማለት ነው። የዘር ጭፍጨፋ እየተደረገ መሆኑን መጀመሪያ መተማመን ይገባናል። አሁንም ቢሆን የዘር ጭፍጨፋ የለም አልተፈጸመም ብለን የምናስብ ከሆነ ከፊት ለፊታችንም የተጋረጠውን አደጋ ለመከላከል ዝግጁ አለመሆናችንን እና ፍቃዱም እንደሌለን ስለሚያ የሚያሳይ እሱን ዝምታ መስበር ነው የምንፈልገው በዋናነት ከዛም ባሻገር እስካሁን ድረስ በዛ የዘር ጭፍጨፋ ውስጥ ተሳትፎ ያደረጉ የመንግስት አካላትንም ጨምሮ ልዩ ልዩ ጽንፈኛ ቡድኖች አሉ እነሱንም የማጋለጥ አላማ አለን የኢትዮጵያ መንግስት የአማራ ብሔር አባላት ላይ ያነጣጠሩ ጥቃቶችን በዘር ማጥፋት ወንጀልነት ለመመደብ ማመንታቱን በመጥቀስ የወቀሱት አቶ ተመስገን በተለያዩ የሀገሪቱ ስፍራዎች የደረሱ እልቂቶች በማነሳሳት በመንግስት ዘንድ ሰፍኗል ያሉትን ዝምታ ለመስበር ሰልፉ እንዳቀደም ያውሳሉ ነው እንዲሁም የሰልፋችን ዋናው መልእክትም እየተፈጸመ ያለው ጭፍጨፋ መንግስት መር ስርአታዊ የዘር ጭፍጨፋ የሚል ነው መንግስት መርን ያልንበት ምክንያት የኢትዮጵያ መንግስት እንደሚታወቀው የዜጎችን መብት የማስከበር ና ዜጎችን ደህንነት የመጠበቅ መንግስታዊ ግዴታውን እንዳልተወጣ ይታወቃል ከዛም ባሻገር በዘር ጭፍጨፋ ውስጥ በመንግስት መዋቅር ውስጥ ተሳትፎ የሚያደርጉ የመንግስት ባለስልጣናት መረጃዎቹ አሉን ይሄ ለሁሉም ግልጽ የሆነ ነገር ነው ኦህዴድ የሚባለው ዶክተር አብይ አህመድ የሚመሩት ድርጅት ጽንፈኛ የኦነግ ስልጠና የመስጠት የፋይናንስ ድጋፍ የማድረግ የሎጂስቲክ ድጋፍ የማድረግ በእንደነዚህ አይነት ነገሮች እንደተሳተፈ መረጃዎች ከራሳቸው እየወጡ እንደሆነ እናውቃለን። ከምንም በላይ ግን ዛሬ እኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና ና በዋናነትም ልንሰብረው የምንፈልገው ዝምታ ዘርጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው ከጠቅላይ ሚኒስትሩ ጀምሮ እስከታች ታቸ የቀበሌ መዋቅር ድረስ በተቀነባበረ ሁኔታ የዘርጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል። ማንነት ላይ አነጣጥረው የሚፈጸሙ ወንጀሎችን በተመለከተ የኢትዮጵያ መንግስት እየወሰዳቸው ናቸው የሚሏቸውን እርምጃዎች የሚጠቃቅሱት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በሰልፉ አስተባባሪዎች የቀረቡት ትችቶች በተሳሳተ መረጃ ላይ የተመረኮዙ መሆኑን ያምናሉ። በመጀመሪያ አሁን ቀደምም ባለፈው ሳምንት እንደዚህ አንድ ሰልፍ በቀጥታ ወደ ኤምባሲያችንም ተወካዮቹ መጥተው የገለጡልን ነገር መንግስት በ ህወሀት መራሹ ህገወጥ ቡድን በሰራዊታችን ላይ የተጀመረው ጥቃት እና እሱን ተከትሎ መንግስት እየወሰደ ያለ ህግን የማስከበር እርምጃ እንደሚደግፉ ነው ያረጋገጡልኝ። ስለዚህ አሁንም በተደረገው ህግ የማስከበር እንቅስቃሴ ውስጥ የሚሸሸ ቡድን ጥቃት እያደረሰና በንጹሀን ላይ እየፈጸመ እየሄድ እንደሆነ ያው በቅርቡ በተለያዩ ኢንተርናሽናል ተቋማት ጭምር የወጣው ነገር የሚያሳየው ነው። ስለዚህ አሁን የተባለው አይነት ወደኛ አልደረሰንም የሚያነሱ አካላት ካሉ ደግሞ ያው ስም ማጥፋትና ፍጹም ሚስ ኢንፎርሜሽን እንደሆነ ነው። አምባሳደር ፍጹም መንግስት ከትልልቅ ባለስልጣናቱ ጀምሮ እስከ ወረዳ ሹመኞቹ ድረስ በተለያየ ደረጃ ዘርን መሰረት ባደረጉ ጥቃቶች ተሳታፊ ሆኗል፣ እየደረሱ ያሉ ጥቃቶችንም ተገቢ አጠራር ነስቷቸዋል የሚለውን ወቀሳም አይስማሙበትም። ማለት እነሱ ሀሳባቸውን በመሰሉት መልክ ሊገልጹ ይችላሉ። በመንግስት በኩል አሁን በፊትም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገው ጭፍጨፋ የሰብአዊ ድርጊት መሆኑን መንግስትም ከኤምባሲያችንም በተደጋጋሚ አውግዘናል። አሁንም እናወግዛለን። የፌዴራሊስት ኃይሎች በሚል ጭምር በተለያዩ ቦታዎች በመለመላቸው አካላት የተደረጉ የተለያዩ እንቅስቃሴዎች እንደነበሩ በአሁኑ ሰዓትም ደግሞ እጃቸው ያለባቸው አካላትም በመማረፍም ላይ ያሉበት ሁኔታ እንዳለ እያየን ነው። ስለዚህ ጊዜ የበለጠ እየገለጠው ይመጣል። አሁን የኢትዮጵያ ህዝብ በአንድነት ሆኖ አገሪቱን ለማተራመስ የሚንቀሳቀሰውን ሀይል ለህግ ተገዥ እንዲሆን ማድረግ ነው እንግዲህ ትልቁ በመሰራት ላይ ያለው። እንግዲህ ይህ ሀይል ለህግ እስኪቀርብ ድረስ የተጀመረው ህግን የማስከበር ተግባር ተጠናክሮ የሚቀጥል ነው የሚሆነው። በተለያዩ ሁኔታዎች ሚስ ኢንፎርሜሽን የተጋለጡ አካላትም ትክክለኛውን መረጃ ሰከን ብለው እንዲያዩና ከህዝባችን ከመንግስት ጎን እንዲቆሙ ነው። በዚ አጋጣሚ ጥሪ ኢትዮጵያ ውስጥ ከፍተኛ የህዝብ ቁጥር ካላቸው መካከል አንዱ የአማራ ህዝብ ነው። የዛሬ አስራ ሶስት ዓመት ገደማ የወጣው የብሔራዊ ህዝብና ቤት ቆጠራ መዝገብ የአማራ ህዝብ ከኢትዮጵያ ህዝብ ቁጥር ከአንድ አራተኛ በላይ እንደሚሸፍን ይጠቁማል። 96130 ኪሎ ሜትር ካለው የክልሉ ግዛት ተሻግረው በሚሊዮኖች የሚቆጠሩ የብሔሩ ተወላጆች በተለያዩ የሀገሪቱ ክፍሎች ውስጥ ይኖራሉ። ምዕራብ ኦሮሚያና፣ በንሻንጉል ቤንሻንጉል ጉሙዝ ክልልን ጨምሮ በተለያዩ ስፍራዎች የብሔሩ ተወላጆች በተለያዩ ጊዜያት ዘርን የለየ ጥቃት እንደደረሰባቸው አምነስቲ ኢንተርናሽናልን የመሰሉ የሰባዊ መብት ተሟጋጅ ተቋማት ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል የተጫረው ወታደራዊ ግጭት በህዝብ ብዛቷ በአፍሪካ ሁለተኛ በሆነችው ሀገር ውስጥ ወደ ተራዘመ የእርስ በርስ ጦርነት እንዳያመራ የሚሰጉ ድምጻቸውን እያሰሙ ነው። ግጭቱ የሚቀጥል ከሆነ የጸጥታው መደፍረስ ለአካባቢውም እንደሚያሰጋ እየተነገረ ነው። ናይሮቢ የሚገኘው ሪፖርተራችን መሐመድ ዩሱፍ ተንታኞችን አነጋግሯል። ሰለሞን አባተ ያቀርበዋል። በፌዴራል መንግስቱ ጦርና በህወሀት ታጣቂዎች መካከል የተከፈተው ውጊያ ወደ ሁለተኛ ሳምንቱ ዘለቀ። ከግጭቱ አካባቢዎች የሸሹ ወደ ስምንት ሺህ ኢትዮጵያውያን ድንበር አቋርጠው ሱዳን ገብተዋል። የረድኤት ድርጅቶች ቁጥሩ ሊጨምር ይችላል እያሉ ነው። ግጭቱ የተጫረው ህወሀት ትግራይ ውስጥ በሚገኘው የመከላከያ ኃይል ላይ ጥቃት ካደረሰ በኋላ ነው። ያንን በኃይል የታገዘ ሁከት ለማስቆም ጠቅላይ ሚኒስትር አብይ አህመድ ወታደራዊ እርምጃ እንዲወሰድ አዘዙ። አሁን ያለውን ሁኔታ የዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን አይሲጂ የአፍሪካ ፕሮግራም ዳይሬክተር ኮንፈርት ኤሮ እንዲህ ይገልጹታል። አሁን እያየን ያለነው የበዛ ውጊያና በሁለቱም በኩል ያሉ የተጠናከሩ ይዞታዎችን ነው። ምንም እንኳን በክልሉ ተዋጊዎች ላይ ግፊቱ እየበዛና በኃይል መጠንም ጫናው እየበረታባቸው ቢሆንም የተጠናከረ ያጸፋ ጥቃት እየሰነዘሩ መሆናቸውን እናያለን። ምናልባትም ወደ ሽምቅ አይነት ውጊያ ሊዞሩም ይችላሉ። የተራዘመ ሁኔታ ሊፈጠር ይችላል። ውጥረቱ የተባባሰው ፌዴራሉ መንግስት በኮቪድ-19 ምክንያት ያስተላለፈውን ምርጫ የትግራይ ክልላዊ መንግስት ባለፈው ነሐሴ በተናጠል ሲያካሄድ ነው። ኢንተርኔት በመቋረጡ ምክንያት በአካባቢው አሁን ያለው ሰብአዊ ሁኔታ ምን እንደሚመስል ለጊዜው የጠራ መረጃ የለም። የመንግስቱ ኃይሎች የህወሓትን ተዋጊዎች ካላስቆሙ ችግሩ ለሀገሪቱ የባሰ ፈተና ሊደቅን ይችላል ይላሉ የአደጋ አማካሪ ቡድን የሚባል ተቋም ከሰሃራ በስተ ደቡብ ያለችው አፍሪካ የጸጥታና ደህንነት ተንታኝ ታማስ ምርፊ ጦሩ ህወሓትን ማሸነፍ ካልቻለ የመፈንቅለ መንግስት አዝማሚያ ሊያይል ይችላል። ይህ ሁኔታ የሚፈጠረው ደግሞ ቀድሞ በመንግስት ውስጥ ከፍተኛ ጫና ከነበረው ህወሓት ጋር ቅሩኝት ካላቸው ቡድኖች ሊሆን ይችላል። ሰፋ ያለውን አንድምታ ከተመለከትን ደግሞ ኢትዮጵያ አሁን ያለችበት አቋሟ ለአደጋ የተጋለጠ በመሆኑ ሁኔታው ይባባስና በጎሳ ላይ በተመረኮዙ ቡድኖች ምክንያት ግጭቶች በተለያዩ ቦታዎች ላይ የሚኖሩ ይመስለኛል። ጠቅላይ ሚኒስትሩ ባለፈው እሁድ አዳዲስ የመከላከያና የደህንነት ኃላፊዎችን ሾመዋል። ከትግራይ ክልል መሪዎች ጋር እንደማይደራደሩን ተናግረዋል። የአይሲጂዋ ኤሮ ግን አጠቃላይና ሁሉንም የሚያሳትፉ ንግግሮች መከፈት ሀገሪቱንም አካባቢውንም ከአደጋ ሊያተርፍ ይችላል የሚል ሀሳብ አላቸው። የአፍሪካ ህብረትን የመሰለ ለኢትዮጵያም እንዲሁም ለአውሮፓ ህብረት የጠበቀ ወዳጅነት ያለው አህጉራዊ አካልና ሁሉም የሚስማማበት ጉዳይ የሽግግር ሁኔታ ግጭቱ እንዲሁም አስቸጋሪ የሆነባት ሱዳን አዲስ ምዕራፍ ለመግለጥ እየተዘጋጀች ያለችው ሶማሊያ የአንድነት መንግስት የመፍጠሩ ሁኔታ ቀውስ ውስጥ የሚገኝባት ደቡብ ሱዳን ወዳሉበት አካባቢ ከመዛመቱና ከማጥለቅለቁ በፊት ሁሉንም የሚያሳትፍ ድርድር ውስጥ የመግባት አስፈላጊነት ነው። ለአካባቢው እጅግ አስፈላጊ ከሆኑት ሀገሮች አንዷ ወደ ጦርነት መግባቷ ለአፍሪካ ቀንድ አሁን ጥሩ ጊዜ አይደለም። ጠቅላይ ሚኒስትሩ ከትናንት በስቲያ ባወጡት መልእክት ትግራይ ውስጥ ያለው ህግን የማስከበር ዘመቻችን በታቀደው መሰረት እየተከናወነ ነው፣ ወንጀለኛው ጁንታ ትጥቅ ሲፈታ፣ በክልሉ ህጋዊ አስተዳደር ሲመለስ ያመለጡ ተይዘው ህግ ፊት ሲቀርቡ ወታደራዊ እንቅስቃሴዎቹ ይቆማሉ፣ ሁሉም በፍጥነት እየደረስንበት ነው ማለታቸው ይታወሳል። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአማርኛው ቋንቋ አገልግሎትን ነው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ፌዴራል መንግስት ህግ የማስከበር እንቅስቃሴ የሚለውና የህወሀት መሪዎች ህገ መንግስቱ በትግራይ ላይ የከፈተው ጦርነት የሚሉት ጦርነት እየተባባሰ መሆኑ ይታያል። ስለ መንግስቱ እንቅስቃሴና ስለ ሀገሪቱ አጠቃላይ ሁኔታ ማብራሪያ ለማግኘት ሰለሞን አባተ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ከትላንት በስቲያ ምሽት ደውሎ ነበር። ዶክተር ብቂላ በጣም ያመሰግናለሁኝ ለጊዜውና ስለ ፈቃደኝነቶ። እስቲ ለአድማጮች ራስዎን ያስተዋውቁልኝ። በቅድሚያ እኔ ብቂላ ሁሪሳ እባላለሁ። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ነኝ። ዶክተር ብቂላ እስቲ አጠር አድርገው አሁን ትግራይ ውስጥ እየተካሄደ ስላለው ሁኔታ መግለጫ ይስጡኝ። በትግራይ ክልል በተለይ ደግሞ ባለፉት ሁለት ሶስት ዓመታት ህገ መንግስታዊ ሥርዓቱንና የፌዴራል ሥርዓቱን በኃይል ለመናድ ሲሞክር የነበረና በተለያዩ የሀገሪቱ ክፍሎችም ዜጎችን በማፈናቀል የግድያ የማፈናቀልና የዜጎች እርስ በርስ ግጭት እንዲከሰት ሲያደርግ የነበረው ቡድን በስተመጨረሻ በመከላከያ ሰራዊቱ የሰሜን እዝ ላይ ሌሊት በጣም አሳዛኝ በሆነ ሁኔታ የመከላከያ ሰራዊቱ ልማትን ሲደግፍ ውሎ ባረፈበት ቦታ ላይ በተቀናጀ ሁኔታ በብዙ ካምፖች በአንድ ጊዜ ጥቃት መክፈቱ ይታወቃል። በዚህም ሁኔታ ሌሎቹ የመከላከያ አባላት ባላሰቡበት ሁኔታ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላትን ቀድሞ አስወጥቶ ኦሪንቴሽን በመስጠት ለጥቃት በማዘጋጀት እንዲሁም ለአመታት ሲያሰለጥናቸው የነበሩ የሚሊሻና የልዩ ኃይል አባላትን ከውጭ በማሰለፍ ከውስጥ ደግሞ የትግራይ ተወላጅ የሆኑ የሰራዊቱን አባላት እጅግ በጣም ለኢትዮጵያ ታሪክ ጥቁር ጠባሳ ተብሎ ሊጠቀስ በሚችል ሁኔታ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ አድርጎ ቀደም ብሎ የትግራይ ተወላጆችን ኦሪንቴሽን ሰጥቶ ለሊት ጨለማን ሰገን በማድረግ በትግራይ ክልል ውስጥ መብራት እንዲቋረጥ በማድረግ ስልክ እንዲቋረጥ በማድረግ የሰራዊቱ አባላት እርስ በርሳቸው እንዳይገናኙ በማድረግ አሳዛኝ በሆነ ሁኔታ ከውጭ ልዩ ኃይሉና ሚሊሻው ወደ ካምፕ ውስጥ እንዲተኩስ ከውስጥ ደግሞ ወንድም ወንድሙ ላይ እንዲተኩስ የትግራይ ተወላጆች የሌሎች ብሔር የሆኑ ሰራዊቱ አባላት ላይ እንዲተኩሱ በማድረግ ከባድ ጥቃት ነው የተሰነዘረው። ይሄ በተመሳሳይ ሰዓት በጣም በብዙ የሰሜን ዕዝ ካምፖች ውስጥ ይሄ ጥቃት እንዲደረግ ነው የተደረገው። በትግራይ ክልል ውስጥ የሚገኙ የፌዴራል ተቋማት ላይም በተመሳሳይ ሁኔታ ጥቃቶች እንዲሰነዘሩ፣ ተኩስ እንዲከፈት፣ ዘረፋ እንዲደረግ ነው የተደረገው። በዚህ ሁኔታ በጣም በበርካታ ቦታዎች የሰው ሕይወት አልፏል። ወንድም ወንድሙን እንዲገል ተደርጓል። በርካታ የሰራዊቱ አባላት እንዲሰዉ ተደርጓል። በጣም የሚያሳዝነው ደግሞ እንደዚህ አይነት መስዋዕትነት ከተከፈለ በኋላ አስክሬን እንኳን በክብር ከመቅበር ይልቅ አስክሬንን አስተኝተው በዙሪያው እየጨፈሩ እንደ ድል ይቆጥሩ ነበረ ወንድም ምን በመግደል ይሄ በጣም አሳዛኝ ሁኔታ በመፈጠሩ ምክንያት የመከላከያ ሰራዊቱ በተለይ የሰሜን እዝ በጣም ከባድ አደጋ ውስጥ ገብቶ ነበረ። በአሁኑ ሰዓት መንግስት በወሰነው ውሳኔ መሰረት በተደጋጋሚ በሰላም ችግሮችን የመፍታት ስራን ረግጦ የሀገር ሽማግሌዎች ተልኮ ታዋቂ የቀድሞ ታጋዮች ጭምር ተልኮ የሃይማኖት አባቶች በሙሉ ባለፉት ሁለት ዓመታት ተኩል ተልኮ ጉዳዮችን በሰላም ለመፍታት እና ኢትዮጵያውያን እጅ ለእጅ ተያይዘው የትግራይ ሕዝብም ሌላው የኢትዮጵያ ሕዝብም አንድ ላይ ይህን ችግር በጋራ ብንወጣ ይሻላል የሚለውን ረግጦ በተደጋጋሚ የተደረገለትን የሰላም ጥሪ በመርገጥ ነው ሰራዊት ሲያሰለጥን፣ ሲያዘጋጅ፣ ሲመለምል እንዲሁም የተለያዩ ከነፍስ ወከፍ እስከ ቡድን የሚሆኑ የጦር መሳሪያዎችን ሲያስታጥ የኖረው ባለፉት ሁለት ዓመታት ተኩል በዚህ ሁኔታ በአንድ ጎኑ ሰላምን እየረገጠ፣ በሌላ በጎኑ በከፍተኛ ሁኔታ ለጦርነት የተዘጋጀ የነበረ በመሆኑ ነው ባልታሰበ ሰዓት ሰራዊቱ የልማት ስራዎችን በመደገፍ ባለበት ሰዓት ይህን ጥቃት የሰነዘረው። በዚህ ምክንያት መንግስት ወስኖ በዚህ ደወጥ ቡድን በጣም ከፍተኛ የሆነ አክሲ ቡድን ላይ ህግን የማስከበር እርምጃ በመውሰድ ላይ ይገኛል። ይሄ በአጭር ጊዜ ይጠናቀቃል ተብሎ ይታሰባል። እንደሰማችሁትም በዚህ ችግር ውስጥ ግንባር ቀደም ተሳታፊ የሆኑ ሰዎች በስም ተለይቷል። የፓርላማ አባል የሆኑት ያለመከሰስ መብታቸው እንዲነሳ ተደርጓል። ይሄ ብቻም ሳይሆን በትግራይ ክልል የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ጊዜያዊ አስተዳደር እንዲቋቋም ተደርጓል። ይሄ ስራ እየተከናወነ ይገኛል። ከዚህ አክሲ ቡድን በተለቀቁ በርካታ ቦታዎች ላይ ጊዜያዊ አስተዳደር ካድሩን መልሶ የማቋቋምና ጊዜያዊ የህዝብ አገልግሎት ስራ እንዲሰራ የመፍራቱ ስራ እንደቀጠለ ነው። አሁን በጣም በአጭር ጊዜ ይሄም ቡድን ልክ በተቀመጠው መሰረት ስማቸው ተለይቷል። ፌዴራል ጠቅላይ አቃቤ ህግ ስማቸውን ለይቶ እያቀረበ ይገኛል። ወንጀለኞቹ በስም ይታወቃሉ። በጣም ጥቂት ሰዎች ናቸው። ሁሉም የህወሀት አባላት አይደሉም። በዚህ በሶስት ዓመታት በከፍተኛ ሁኔታ ፌዴራል ስርዓቱ እንዲናድ እና ህገ መንግስቱ አደጋ ላይ እንዲወድቅ ሲያደርጉ የነበሩ አካላት የሚታወቁ ናቸው። እነሱን አድኖ ለህግ የማቅረብ እና በትግራይ ክልልም ሆነ በሌላው ኢትዮጵያ ክልል ላይ የህግ የበላይነትን የማስከበር ስራ ተጠናክሮ የሚቀጥል ይሆናል። ከስልክ ደግሞ በሚለቀቁ ቦታዎች ላይ የጊዜያዊ አስተዳደሩን እያቋቋሙ ትግራይንም ሆነ ሌላውን ከዚህ አክፊ ቡድን ነጻ የማውጣቱና ና ለህግ የማቅረቡ ስራ ተጠናክሮ በመቀጠል ላይ ይገኛል ማለት ነው። ዶክተር ቢቂላ፣ አንዳንድ ሰዎች ሲናገሩ እንደሚሰማው ፌዴራል መንግስቱ ቀድሞም ሲዘጋጅ ነበር ለእንደዚህ አይነቱ ጥቃት፣ እንደውም ጠቅላይ ሚኒስትሩ በአንድ አጋጣሚ የትግራይ እናቶች እንዳታለቅሱ ብለው ዝተዋል እያሉ ይናገራሉ። ምንድን ነበር የፌዴራል መንግስቱ አቋም እስካሁን ድረስ የነበረው? በእርግጥ ቅድም የተለያዩ ጥረቶች ሲደረጉ እንደነበረ ገልጸውልኛል። በዚህ በማጥቃትና ለጦርነት በመዘጋጀት በኩልስ የነበረ እንቅስቃሴ ነበረ። ይሄ በተለይ በክቡር ጠቅላይ ሚኒስትሩ በባለ ሲመታቸው ላይ ግልጽ አድርገውታል። ይሄ እዚህ ሀገር ላይ በመታኮስ ደም በመፋሰስና አንዱ አንዱን አፍርሶ ከዜሮ በመጀመር አገር ሊገነባ አይችልም። ኢትዮጵያ ውስጥ ያለውን ችግር ለመፍታት በጦርነት ደም በመፋሰስ አንዱ ሌላውን በጠላትነት በመፈረጅ ይፈታል ተብሎ አይታመንም። በዚህ ምክንያት ነው በጣም በርካታ ሽምግልና፣ በርካታ ልመና፣ የሀገር ሽማግሌ፣ የሃይማኖት አባት ሳይቀር እዛ ክልል በአካል እንዲሄድና እንዲለምን ጭምር ሲደረግ የነበረው። ስለዚህ ምንም አይነት ጦርነት ዝግጅት፣ የጦርነት ፍላጎት አልነበረም። ከመጀመሪያ ጀምሮ በዚህ የለውጥ ሂደት ውስጥ የችግሩም የመፍትሄውም ተካፋይ እንዲሆን በጣም በርካታ ጥረቶች ሲደረጉ ነበረ። እንደዛማ ባይሆን ኖሮ በአንድ ሌሊት በፍጹም ባልታሰበ ሁኔታ የመከላከያ ሰራዊቱ የዚያን ክልል ህዝብ የልማት ስራ የሚያግዝ ለአረጋውያን የደከመባቸውን ቤት የሚሰራ፣ ትምህርት ቤት የሚሰራ፣ የግብርና ስራዎችን የሚያግዝ፣ የአንበጣ ወረራን የሚከላከል ሰራዊት ነው የነበረው። ፈጽሞ በህወሓት ላይ በፍጹም ጦርነት የመክፈት አላማ ፍላጎትና እቅድ አልነበረም። ይሄ ለውጡ ከሚመራበት ፊሎሶፊ እና አስተሳሰብም ውጭ ነው ለውጡ የሚመራው በይቅርታና በመተሳሰብና በምህረት ለወደፊቱ ትውልድ የሚሆን አገር እንገንባ ነው። በዚህ ምክንያት ተኩስ መክፈት፣ ማሰር፣ ማሰቃየት፣ ጦርነት፣ የጠላትነት ፍረጃ በፍጹም በዚህ የለውጥ ሂደት ውስጥ በፍልስፍና ደረጃም በፍጹም የፌዴራል መንግስቱ የትግራይን ክልል አቅፎ ሁሉን ያቀፈ ለሁሉ የሚሆን የለውጥ ሂደት እና ኢትዮጵያ በዴሞክራሲ ስርዓት ግንባታ ፍጹም ያልተሳካላት አገር ናት። በጣም ትልቅ ሌት ስራ ነው የሚጠበቅብን ዘመናዊ የዲሞክራሲ ስርዓት መገንባት አልተቻለም። እዚህ ሀገር በጣም በርካታ ዜጎች እየተጎዱ ነው። በጣም በርካታ የሆነ ፈተና ውስጥ ነው ያለው ሀገሪቱ በፖለቲካ ስብራት ውስጥ ነው ያለችው። ይህም በመጠገም ሂደት ውስጥ በማንም ላይ ጦርነት መክፈት ተገቢ ነው ተብሎ አይታመንም ያለው ከዚህም በፊት የተሰሩት ስህተቶች እንዳይደገሙ በማድረግ ለወደፊቱ ትውልድ ለልጅ ልጆቻችን የሚሆን ስርዓት መገንባት እንጂ በጦርነት የሚያስብ የለውጥ ሂደት አልነበረም ማለት ነው ከጅምሩ እና ምንድን ነው? ወደዚህ አይነት መካረር ሊያደርስ የቻለው አንደኛ። ሁለተኛ ይሄንን ሀሳባችሁን የትግራይ ሕዝብ እንዲገነዘብ የምታደርጉት ጥረት መንገዶች ምንድን ናቸው? በትክክል ለሕዝቡ ለማድረስ ይሄንን መልዕክት በርካታ ጥረቶች ተደርገዋል። ዋናው ችግር ዋናው ጋሬጣ አሁን ይሄ ነብሰ በላው ሰው በመግደል በማፈናቀል ደም በማስፈስ ወንድም ወንድሙ ላይ አፈሙዛ ዙሮት እንዲተኩስ የሚያደርግ በጨለማ የተኙ ሰዎችን በተኙበት ኮሌክሽንን ልምዱ ያደረገ ከድሮ ከትግል ታሪኩ ከበረሃ ጀምሮ ወንድም ወንድሙን እንዲገል እርስ በርስ መገዳደልን መከዳዳትን ደም መፋሰስን ባህሉ ያደረገ እሴቱ ያደረገ ቡድን ነው ዋናው ጋሬጣ እንጂ የትግራይ ህዝብ እጅግ በጣም ሰላማዊ ህዝብ ነው። ለውጥ ይፈልጋል። እንዲለወጥ የዴሞክራሲ ስርዓት እንዲኖር ነፃነትና እኩልነት እንዲኖር እድሜ ልኩን ሲታገል የነበረ ህዝብ ነው የትግራይ ህዝብ። ስለዚህ ዋናው ፈተና ይሄ በከፍተኛ ሁኔታ በአስራ ዘጠኝ ስልሳ ሰባት ስልሳ ስምንት አካባቢ የነበረ አይዲዮሎጂ ይዞ ከዛ አይዲዮሎጂ ከአርባ አምስት አርባ ስድስት ዓመታት በኋላ እንኳን መላቀቅ ያቃተው ቆሞ የቀረ ቡድን ነው እንጂ በህዝቡ መካከል ህዝቡ የመለወጥ ፍላጎት አለው። የእኩልነት የነፃነት እውነተኛ ዴሞክራሲ እንዲተከል ፍላጎት አለው። ስለዚህ ወደ መካረሩ የሄደው ይሄ ቡድን የያዘው አቋም ነው። አንዱ አቋሙ ኢትዮጵያን ማስተዳደር ያለብኝ እኔ ነኝ፣ እኔ ካላስተዳደርኩት ግን ኢትዮጵያ መፍረስ ነው ያለባት የሚል አቋም ያለው በዚህ ምክንያት ነው በአቋራጭ ወደ ስልጣን ለመምጣት ህዝብን በብሔር በማጋጨት በሃይማኖት በማጋጨት በሀገሪቷ ውስጥ ሰላም እንዳይኖር፣ ግጭት እንዲኖር፣ ሁል ጊዜ የተረጋጋ መንግስት እንዳይኖር፣ ደካማ መንግስት እንዲኖር በማድረግ እና የሽግግር መንግስት ይቋቋም የሚል ጥያቄ በማቅረብ በአቋራጭ ወደ ስልጣን ለመምጣት ስለሚፈልግ በአንድ በኩል ሁለተኛ ይሄ ካልተሳካለት ደግሞ በጦርነት ወደ ስልጣን ለመምጣት በሚያደርገው ጥረት ውስጥ ሚሊሻ ሲያሰለጥን የቀድሞ የጦር አባላትን ሲያሰለጥን የአካባቢ ሚሊሻን ከህግ አስከባሪነት በላይ ለጦርነት አድርጎ ኦሪንቴሽን ሰጥቶ ሲያሰለጥን የሰረመ ከነፍስ ወከፍ መሳሪያ ከቡድን መሳሪያ ድረስ ሲያስታጥቅና በሌሎች ብሔሮች ላይ የጠላትነት ስሜት፣ የጥላቻ፣ የጥርጣሬ ስሜት እንዲኖር ሲቀሰቅስ የኖረውን ነገር ነው ወደ ተግባር የቀየረው። ስለዚህ እጅግ በጣም ከፍተኛ የሆነ የጦረኝነት እና የጠላትነት ስሜትን እንደ ባህል አድርጎ በመቁጠሩ ምክንያት ነው ይሄ ጉዳይ ተካሮ እዚህ ደረጃ የደረሰው እንጂ፣ ህዝቡ ሰላማዊ ነው፣ እንደ ሌላው የኢትዮጵያ ህዝብ ሁሉ በሰላም በነፃነት በእኩልነት ከሌላው ጋር አንድ ላይ እጅ ለእጅ ተያይዞ መኖር የሚፈልግ ህዝብ ነው፣ የትኛውም ህዝብ የትግራይን ህዝብ ጨምሮ። ዶክተር ቢቂላ በአሁኑ ጊዜ እየተካሄደ ባለው ጦርነት ውስጥ ሲቪሎች እየተጎዱ ነው፣ ህዝቡ እየተጎዳ ነው፣ በህዝብ ላይ የአየር ድብደባ እየተካሄደ ነው እያሉ የሚከሱ አሉ። አገልግሎቶች መቋረጣቸውን ይናገራሉ። የውሃ የኤሌክትሪክ አገልግሎቶች የስልክ የኢንተርኔት የመሳሰሉት እንደሌሉ ነው የሚናገሩት። ህዝቡ ጨለማ ውስጥ ነው ያለው ይላሉ። እንደውም በትምህርት ቤቶች በጤና ተቋማት ላይ ድብደባዎች ተካሂደዋል በኃይል ማመንጫ ላይ ድብደባዎች ተካሂደዋል የሚሉ አሉና፣ እንዴት ነው ለመሆኑ እየተካሄደ ያለው ይሄ ውጊያ ድብደባውም ቢሆን ምንድን ነው የሚመስለው? ምን አይነት ክትትልና ቁጥጥር ይደረግበታል? ድብደባው በዋናነት ፈጽሞ በተቋማት ላይ ያነጣጠረ አይደለም፣ በሲቪሊያን ላይ ያነጣጠረ አይደለም። ቀድሞ በከፍተኛ ሂደትና የዘረፋ ተግባር ተቆጣጥሮ የነበሩ ከባድ መሳሪያዎችን ቀድሞ የማውደም ስራ ነው። የወታደራዊ ስትራቴጂ ቦታዎችን በተለይ ጠላት ሊጠቀምባቸው ይችላሉ የተባሉ ስትራቴጂዊ ቦታዎችን የመቆጣጠር ጉዳይ ነው፣ እነዛን የማውደም ጉዳይ ነው። የአየር ኃይላችን ከፍተኛ ጥንቃቄ በማድረግ ይህም ግዳጅ እየፈጸመ እንደሆነ ሪፖርት ይደረጋል። በዚህም ምክንያት ለግዳጅ ሄደው በፍጹም ሲቪሊያንን የሚነካ በቀጥታም ሆነ በዘዋዋሪ ሲቪሊያንን የሚጎዳ አይነት መስሎ ከታያቸው ዞሮ እንደሚመለሱ ሁሉ ነው ሪፖርት እየተደረገ ያለው። እንግዲህ ይሄ የጦርነት ታክቲክስ፣ ሲቪሊያን ተጎዱ፣ በንጹሀን ዜጎች ላይ ጉዳት ደረሰ የሚለው የፕሮፓጋንዳው አካል ስለሆነ ይህም ምንም ማድረግ አይቻልም። ይሄ ቀጥታ የፕሮፓጋንዳ አካል ነው። ወደፊት በነፃነት እዛ አካባቢ መንቀሳቀስ በሚቻልበት ጊዜ የውጭ ሀይሎችም የውጭ ሀይሎችም ኢንዲፔንደንትሊ ይህን ጉዳይ ሄዶ ማጣራት የሚችሉበት ጊዜ ምንም አይነት ሲቪሊያን ላይ ጉዳት እንዳልደረሰ የሚያረጋግጡበት የራሱ ጊዜ ይፈጠራል የሚል እምነት አለኝ። በጊዜው ግን የመጀመሪያው የጥቃቱ ዕለት በሰሜን እዝ ላይ የተቀናጀ ጥቃት የተሰነዘሩለት ክቡር ጠቅላይ ሚኒስትራችን ገልጸውታል። መጀመሪያ መብራት ለማጥፋት ስልክ በማቋረጥ ኔትወርክ እንዳይኖር በማድረግ እንዲሁም ሰራዊቱ ራሱ እርበርሱ እንዳይገናኝ በማድረግ የጀመሩት ስራ ነው። ስለዚህ የጥቃቱ አካል አድርገን ነው እኛ የምንቆጥረው። በዛ ሌሊት ነው ስልኩንም የቆረጡት መብራቱንም የቆረጡት። እስካሁን ለማስተካከልም አስቸጋሪ ነው የነበረው ማለት ነው። ስለዚህ ሰሜን እዝን የማጥቃት አካል አድርገው ራሳቸው ናቸው ስልኩንም መብራቱን የሚያቋረጡት የሚል ነው። ተጨባጭ መረጃውም የሚያሳየው ማለት ነው። ምን ያህል ታዲያ ጥረት እየተደረገ ነው? አሁን ህዝቡ አገልግሎቶችን እንዳያገኝ እንቅስቃሴዎች እንዲስተካከሉ እና ህዝቡ እንዳይጎዳ ለማድረግ ምን እያደረጋችሁ ነው? ዶክተር ቢቄላ እንግዲህ የፌዴሬሽን ምክር ቤት በወሰነው መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል። ምክንያቱም ይሄን እጅግ በጣም አክሲና በማፋሳት ከሆነ ቡድን የትግራይ ህዝብን ማላቀቅ ያስፈልጋል። ህግና ህገ መንግስታዊ ስርዓቱን ወደ ቦታው መመለስ ያስፈልጋል። በዚህ ሂደት በጣም በርካታ ከተሞች ከዚህ ህገወጥ ቡድን እየተላቀቁ ነው። በተለቀቁ ከተሞች ውስጥ ቅድም እንዳልኩት ጊዜያዊ አስተዳደር እየተዘረዳ ነው። ጊዜያዊ አስተዳደር በተዘረዳባቸው ቦታዎች ህዝባዊ አገልግሎቶች እንዲመለሱ በአግባቡ ሰዎች ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን መደበኛ በሆነ ሁኔታ እንዲጀምሩ እየተሰራ ነው። ቀጣዩ በጣም ወሳኙ ተግባር እነዚህ ሰዎች በቁጥጥር ስር አውሎ ለህግ የማቅረቡን ስራ ማፋጠንና የትግራይ ሰማይ የሰላም ንፋስ እንዲነፍስ የሰላም አየር እንዲነፍስ ማስቻልና ማህበራዊና ማህበራዊ ኢኮኖሚያዊ እንቅስቃሴዎችን መብራትን፣ ስልክንና ሌሎች አገልግሎቶችን ጨምሮ ቶሎ መመለስ የሚቻለው ኦፐሬሽኑ በፍጥነት ተካሂዶ እነዚህ ሰዎች ወደ ህግ የሚቀርቡበት ሁኔታ ከተሳካ ነው። ከስር ከስር ቅድም ለመግለጽ እንደሞከርኩት በተለቀቁ ቦታዎች በሙሉ አስተዳደራዊና ሰብአዊ አገልግሎቶች እንዲሁም የህዝብ አገልግሎቶች ቀደም ብሎ እንዲጀመሩ ከፍተኛ ጥረት እየተደረገ ነው ማለት ነው። ሌላው ዶክተር ቢቂላ ጦርነቱ እንዲቆም ድብደባው እንዲቆም በአስቸኳይ እንዲቆም የሚጠይቁ አሉ። ወደ ድርድር ወደ አጠቃላይ ድርድር እንዲገባ የሚጠይቁ አሉ። ህወሀት ይህንን ጥያቄ አቅርቧል፣ ወይም የህወሀት አመራር ሌሎችም አሉ። ከውጭም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላትን ጨምሮ ይህንን ጥያቄ ለኢትዮጵያ መንግስት ያቀርቡ አሉ። እንዴት ነው ይሄ ጦርነት የሚቆመው? ወደ ድርድርስ ወደ ንግግርስ መግባት አይቻልም ወይ? ዓለም አቀፉ የግጭት መፍትሄዎች አፈላላጊ ቡድን አይሲጂ ይሄ ጦርነት የተራዘመ ሊሆን ይችላል እንደውም ወደ ሰፋ የእርስ በርስ ጦርነት ሊሄድ ይችላል የሚል ስጋትም አንጸባርቋል። አንዳንድ ባለሙያዎቹ ምንድን ነው በዚህ በኩል የምታስቡት እናንተ? እንግዲህ ይሄ በህወሀት ውስጥ የመሸገው አደገኛ የሆነ ቫዮለንት የሆነ ግሩፕ አስራ ሰባት ዓመት ከደርግ ጋር ሲዋጋም ይሁን ባለፉት ሀያ ሰባት ዓመታት ጭምር እንዲሁም በተለይ ደግሞ ባለፉት ሁለት ዓመታት ተኩል የሰላም ስሜት የሰላም ስነ ልቦና የለውም። ነገሮችን በሰላማዊ መንገድ የመፍታት እውነተኛ የሆነ ዝግጁነት እና ስነልቦና የሌለው ቡድን ስለሆነ የሰላም ጥሪንም ሆነ ለተደረገ የሰላም ጥሪዎች የሚያሳየውን ባህሪያት እንደ ጦርነቱ ታክቲክ ነው የሚጠቀመው። ስለዚህ በአንድ አፉ የሰላም ጥሪ እያቀረበ በሌላ እጁ ደግሞ ጦር የመቀስቀስና ህዝብን ለጦርነት የማዘጋጀት የማሰልጠንና የማስታጠቅ ስራ ነው የሚሰራው። ይሄን በትግል ታሪኩ በረሃ በነበረበትም ወቅት እንደገና ባለፉት ሀያ ሰባት ዓመታትም ይሄኑ ባህሪ ሲያንጸባርቅ የነበረ በመሆኑ ይሄ ደግሞ በአግባቡ የሚታወቅ ነገር በመሆኑ ይሄ በፍጹም ለሰላማዊ ድርድር ባህሪ የሌለው ዝግጅነት የሌለው ቡድን መሆኑ ባለፉት ሶስት ዓመታትም በተደጋጋሚ ተሞክሮ ያልተሳካ በመሆኑ ምክንያት ያለው ብቸኛ አማራጭ ይሄን ለዜጎች መፈናቀል፣ ሞት እና በተለይም ለሰሜን እዝ ላይ ለደረሰው ጉዳት እና ሰሞኑን ደግሞ ማይካድራ ላይ ለደረሰው ሰብአዊ ጭፍጨፋ ተጠያቂ እንዲሆን በማድረግ የህግ የበላይነትን በማስከበር ኢትዮጵያን ከእንደዚህ አይነት አክሲ ቡድን ነፃ ማድረጉ ላይ ትኩረት ሰርቶ ነው የሚንቀሳቀሰው የመንግስትን አቋም በአሁኑ ሰዓት ይሄ ነው ማለት ነው እና ጦርነቱ ፈጥኖ የሚቆምበት ሁኔታ የለም። ፈጥኖ የሚቆምበት መንገድ እነዚህን ሰዎች በፍጥነት በቁጥጥር ስር አውሎ ለህግ የማቅረብ ስራ ላይ ትኩረት መስጠት ነው። በተለያየ አጋጣሚ የመንግስትን አቋም በመግለጽ እየተሞከረ ነው የሚገኘው። ጦርነቱ የሚቆመው እነዚህ ሰዎች ለህግ ሲቀርቡና በህግ ቀርቦ በጥፋታቸው ልክ ቅጣት ሲያገኙና በተለይ ባለፉት አመታት ለደረሰው ጉዳት የህግ የበላይነት እዚህ ሀገር ላይ መከበር ከቻለ ብቻ ነው የሚል ነው የመንግስት አቋም። ወደ ድርድር የመግባት ሀሳብ የላችሁ ማለት ነው? አሁን አጠቃላይ ወደሆነ ድርድር ግቡ የሚል ግፊትም ያለባችሁ ይመስለኛል ከየአካባቢው። ፈጽሞ በመንግስት በኩል እንደዚህ አይነት አቋም የለም። በመንግስት በኩል ያለው አቋም ይሄ አጥፊ ቡድን በተለይ ደግሞ በስም ተጠርተው በትናንትናው ዕለት ያለመከሰስ መብታቸው የተነሳ እንዲሁም ደግሞ ከፍተኛ የጦር መኮንኖች እና በተለያየ አጋጣሚ በዚህ ሂደት በቀጥታም ሆነ በተዘዋዋሪ ወንጀል ተሳትፈዋል ተብሎ ስማቸው የተዘረዘሩ አካላት ተይዘው ለህግ እስከሚጠርቡ ድረስ መንግስት የህግን የማስከበር ዘመቻውን ወይም ሎ ኢንፎርስመንት ኦፐሬሽን የተባለውን የሚቀጥል ነው የሚሆነው ማለት ነው። አሁን ላይ የመንግስት አቋም ይሄ ነው። ለመሆኑ በእውነት ይሄ ጦርነት የአጭር ጊዜ ይሆናል ወይም የመንግስት ህግን የማስከበር እንቅስቃሴ ያሉት በአጭር ጊዜ የሚጠናቀቅ ይሆናል የሚል ጠንካራ እምነት አላችሁ እንዴ? ይህንን የምለው ህወሀትም ራሱ ቢሆን የተጠናከረ ተዋጊ ኃይል እንዳለው ነው። ኬትም ያገኘው ኬትም ያምጣው ግን በመሳሪያም የተጠናከረ እንደሆነ ነው የሚሰማው አ እንግዲህ በተለያዩ አጋጣሚዎች በዛሬ ዘጠነኛ ወይም አስረኛ ቀኑ አካባቢ ነው ይሄ ህግን የማስከበር ዘመቻው ከተጀመረ። በጣም በጣም በፈጠነ ሁኔታ የምዕራብ ትግራይ ቀጠና ከዚህ አደገኛ ቡድን ነፃ መሆን ችሏል። በተለያዩ አጋጣሚዎች በተለያዩ አቅጣጫዎችም ተመሳሳይ የሆኑ ህግን የማስከበር እርምጃዎች በመወሰድ ላይ ናቸው። በእኛ አስተሳሰብ፣ በእኛ ዝግጅት መንግስት አስፈላጊ የሆኑ ቅድመ ዝግጅቶችን ከስር ከስር በማድረግ ላይ ይገኛል። ህዝቡም በተለቀቁ ቦታዎች ላይ የሚያሳየው ድጋፍ በጣም ከፍተኛ ነው። እነዚህ ነገሮች ተደማምረው ሲታዩ በትግራይ ያለው የመሸገውን በከፍተኛ ሁኔታ በወንጀል እጁ ያለበትን አካል ይዞ አድኖ ለህግ የማቅረቡ ስራ የተራዘመ ጊዜ የሚወስድ አይደለም። በአጭር ጊዜ የሚካሄድ ዘመቻ ነው ተብሎ ነው የሚወሰደው። በመንግስት በኩል አሁን ያለው ዝግጅትም ይህን የሚያመላክተው እየተገኙ ያሉ ውጤቶችን በትክክል ይሄኑ የሚመሰክሩ ናቸው ማለት ነው። ለመሆኑ ዶክተር ቢቂላ እስካሁን ድረስ የደረሰውን የህይወትና የንብረት ውድመት መጠን ገምግማችኋል? የተጨበጠ ነገር አለዎት? ይሄ ማወቅ አይቻልም። ቀስ ብሎ እየተጠና እየታወቀ ለህዝብ ይፋ የሚደረግ ነው የሚሆነው። በዚህ ግጭት ውስጥ የኤርትራ እጅ አለበት ብለው የሚከሱ አሉ። ምንድን ነው ግንኙነታችሁ ከኤርትራ መንግስት ጋር? ኢትዮጵያ ሉዓላዊ ሀገር ናት የራሷ ድንበር ያላት የራሷ ስርዓት ያላት በራሷ ህገ መንግስት የምትተዳደር ሀገር ናት። በምንም አይነት መለኪያ በአንድ ሀገር ውስጥ በሚደረግ ህዝብን የማስከበር ዘመቻ የውጭ ሀገር ጣልቃ ገብነት አያስፈልግም። በውጭ ሀገር በጦርም ሆነ በሌሎች ጉዳዮች በአንድ ሀገር የውስጥ ጉዳይ ላይ የአንድን ሀገር የውስጥ አስተዳደራዊና ህጋዊ ጉዳይ ውስጥ ጣልቃ እንዲገባ አይጠበቅም። በዚህ ሂደት ላረጋግጥልህ የምፈልገው ነገር የኤርትራ መንግስት የሰራዊቱም የመንግስቱም በምንም አይነት መንገድ የጣልቃ ገብነት አዝማሚያም ሆነ ዝግጅነቱ አለመኖሩን ላረጋግጥ ልወዳለሁ። ከጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ከሆኑት ዶክተር ቢቂላ ሁሪሳ ጋር የተደረገ ቃለ ምልልስ ነው ያዳመጣችሁት። ቃለ ምልልሱ በሌሎችም በርካታ የሀገሪቱ የዛሬ ጉዳዮችና ስጋቶች ላይ ያተኮረ ነው። ሙሉን ከዌብሳይታችንና ከማህበራዊ ገጻችን ያዳምጡ። ዶክተር ቢቂላን ለዛሬ እናመሰግናለን። በሌላ በኩል ከትግራይ ክልል አመራሮች ተመሳሳይ ምላሽ ለማግኘት ያደረግነው ሙከራ የስልክና የኢንተርኔት አገልግሎት የተቋረጠ በመሆኑ ሊሳካልን አልቻለም። ሙከራችንን እንቀጥላለን፣ እንዳገኘንም እናስደምጣችኋለን። ወደ ተከታዩ ዘገባ ስናልፍ የደሴ ከተማ ነዋሪ የሆኑ የትግራይ ተወላጆች በትግራይ ክልል ውስጥ ባለውና ራሳቸውም ስለሚገኙበት ሁኔታ ባሳለፍነው ሳምንት ተሰብስበው ተወያይተዋል። መስፍን አራጌ ተከታትሎ ተከታዩን ዘግቧል። የትግራይ ተወላጆች በደሴ ከተማ ባካሄዱት ህዝባዊ ውይይት ላይ ህወሓት አደረሰ የተባለውን ወታደራዊ ጥቃትና ሰብአዊ ጉዳት ኮንነዋል። በኦሮሚያ ክልል የታረዱትም ሆነ በመከላከያ ሰራዊታችን ለአላማችን ሀገር እንጠብቃለን ብለ ጉዳት ሲደርስባቸው በጣም ያሳዝናል። እንደ አንድ ዜጋ ማለት ነው። የተፈጠረው ቀውስ ለሁላችን ነው የተረፈው። ባል ሚስቱ እንዳያምን፣ ሚስቱ ባሏ እንዳታምን፣ ወልደን ተዋልደን እዛ ያሉ የኔ እህቶች ናቸው፣ እዚህም ያሉ የልጆች አክስቶች አጉቶች ናቸው። ያው ደሴ ከተማ ላይ ከመጣሁ 27 ዓመት ኛል ወልጅ ያለሁኝ እግዚአብሔር ይመስገን በሰላም እየኖር ነው። የሰላም ሀገር የፍቅር ሀገር ናት። ሊቢያ ላይ እንደዛ ሲሆኑ በጣም አልቅሰን ነበር፣ ወጣቶቹ ባህር ላይ ታርደው ሲገቡ። አሁን ግን ከነሱ የባሰ ሰው በላን የመጣብን በዚህ በመጀመሪያ በጋምቤላ በኦሮሞ ሲያተራምስ ቆየ። አሁን ደግሞ ዙሮ ደግሞ ህጻናቶችን ማልቀረብ በቢላዋ በገጀራ ሲያርዳቸው በጣም ውስጥ ኔ ተነቀው እኛ አንገታችን ደፍተናል። እዚህ ከተማኩ ሮሬው ስትሰማ በጣም እኮ የሚያሳዝን ነገር ነው። እኔ ደሴ ከገባሁ አርባ ዓመቴ ነው። ስንት ቆንጆ ድርብታለሁ። ደሴ ከደሴ ነው አርብ ላይ ሁኜ ነው የምኖረው። እነዚህ አዋረጆች አዋረዱን። ከእነሱ መፈጠራችን አስጠላል። ትግራይ ሀገር ሲያስተናግድ እንግዳ ሲቀበል ወላጆቻችን ክብር ሲሰጥ ነው እኔ ማውቀው። እኔ ትናንት በህወራ የተደረገ ነገር ሳይ ቴሌቪዥን ከፍቼ ጫው ነው ብዬ ወደ ወጥ ስኳር ያስገባሁበት ሰዓት ነው ትናንት። መሳሳል ሰራ ነው አልኩት። ህዋ ተወክለዋለሁ የሚለው ህዝብ ተጠቃሚ እንዲሆን ከመታገል ይልቅ የትግራይ ተወላጆች በሌሎች ዘንድ በጥርጣሬ እንዲታዩ አድርጓል ያሉም አሉ። ቀደም ሲል የትግራይ ህዝብ ለ17 ዓመት ከአንድ ቤት አራት ልጅ ከአንድ ቤት አምስት ልጅ ከአንድ ቤት አስር ልጅም ቢሆን እንዲደማ፣ እንዲቆስል፣ እንዲሞት አድርገው ባዶ ያደረጉትን ህዝብ ከዚህም በኋላ በሀያ ሰባት ዓመታት እድሜ ውስጥ እንደ ማንም ኢትዮጵያዊ ተቸግሯል፣ ከፍቶታል። የተጠቀመው ነገር የለም። ለውጡ በመጣበት ጊዜም እንደገና የክልሉ ባጀት ተሻሽሎ በሁለት እጥፍ ሊያጣጥም ሲል ደም የማይጠግቡ ጥቂት ባለስልጣኖች ልጆቻቸውም ሚስቶቻቸውን በደላ ሀገር ላይ አስቀምጠው አሁንም በህዝቡ ትከሻ ላይ ቸቸ እያሉ ቤተሰቦቻችን እያሳለቁ ነው እየገደሉ እነዚህ ሸይጣኖች እነሱ አማሪካን እየተቀመጠ እያስተማረ የድሃ ህዝብ ምንም ባላመንበት ባላወቀበት ባልበላ ከትምህርት ህይወት ወጥቶ የሚሄዱበት እኮ አለማቸው አልነገራቸው የተማረኩ ሳይ ሂዱ ተሰፈርና ሂዱ ወዴት ሂዱ ዝም ብላቸው ይሄ ባላል እንዴ የሚሄዱበት ቦታ እኮ አላወቁትም ህፃኖቹ ህዝቦቻችን ሁሉ በጣም እየተሰቃዩ ነው ወገኖች። ዛ ድምጻቸው አይሰማ ወራቸው አይሰማ። እዚህ እያለቀስን ያለን እንዲሁ ሆነ በተባለ ቁጥር እሱ ኑሮውን እየኖረ ነው። ህጻናቶች አስራ አራት ዓመት ያልሞላቸው ህጻናቶች ናቸው። ደማቸው ይፈሰ ያለ አስቀድሞ ሰት ውስጥ ከቷቸዋል። በወንጀል ድርጊት የተሳተፉ ለህግ እንዲቀርቡም ጠይቀዋል። እስካሁን ድረስ መንግስት ራሱ ትክክል ስህተት አድርገዋል። ስህተቱ ምንድን ነው? ቆየ፣ ጊዜ ሰጠ። ጊዜ መስጠት የሚገባው አልነበረም። ለትግራይ ህዝብ እያለ እየተባለ የትግራይ ህዝብ እየተባለ ጊዜ ሰጣቸው እነሱ ደግሞ ልክ እንደሌላ ሆኖ አሁን የሁላ እርምጃ የሚወስዱት ያለ ተመቻችላቸው ያ በመሆኑ ነው እንጂ ጊዜ መስጠት አይገባውም። አሁንም መንግስት ለሚያደርገው ያለ አድራጎት ትክክለኛ እርምጃ መውሰዱ በጣም ደስ የሚል ነገር ነው። እንደ በቆሎ አይዘራም እኮ ሰው በስንት መከራ የተወለደ ሰው ነው የሚመተው። ግን ይህንን ችግር በአስቸኳይ ለሌላ ህብረተሰብ በማይጎዳ መልኩ ተፈላጊዎችን ወደ ህግ እንዲቀርቡ ተገቢ እርምጃ እንዲወሰድ ጥሩ ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ከፍተኛ የመንግስት ባለስልጣናት በመገናኛ ብዙሀን እየቀረቡና ና በማህበራዊ ትስስር ገጻቸው እያወጣቸው ባሉ መልክቶች የትግራይ ተወላጆች መገለል እንዳይደርስባቸው እያሳሰቡ ነው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ፌዴራል መንግስትና በህወሀት መካከል እየተካሄደ ባለው ውጊያ ውስጥ የኤርትራ እጅ እንዳለበት የሚናገሩት የህወሀት መሪዎች ትላንት ኤርትራ ላይ ጥቃት ማድረሳቸው ተገልጿል። ዩናይትድ ስቴትስ ውስጥ ሌሎች አካባቢዎች ያሉና ጦርነቱ እንዲቆም የጠየቁ የትግራይ ተወላጆች ማህበረሰቦች አባላትና አክቲቪስቶችም የኤርትራን መንግስት በጣልቃ ገብነት ሲኮነኑት እንደነበር አሰምተናችኋል። ዋሽንግተን ዲሲ አካባቢ ካሉ ትውልደ ኤርትራ ስለዚህ ክስና ስለ ጦርነቱ ምን እንደሚያስቡ ሰሞኑን አንዳንዶቹን ጠይቀን ነበር። ሰለሞን አባተ ለዛሬ የአንዱን አስተያየት ቀጥሎ ያሰማናል። ዮሐንስ ክፍለ ይባላለው ኤርትራዊ ነኝ። አዲስ አበባ ያደግኩ፣ ዲሲ ነው የምሰራው፣ ነዋሪ ነኝ። ሰሞኑን እንግዲህ ያለውን ሁኔታ ኢትዮጵያ ውስጥ ይከታተላሉ ይመስለኛል። እስቲ ምንድን ነው የሚሰማዎት ስለዚህ የጦርነት ሁኔታ? አቶ ሰለሞን እኔ ጦርነት ነው ብዬ አለመለከተውም ይሄንን አይ ቲንክ የሚሊተሪ ኦፕሬሽን ነው ብዬ ነው የማየው። ምክንያቱም የኢትዮጵያ መንግስት ከአንድ ሀገር ጋር ለሚዋጋው ከራሱ ክልል አንድ ክልል ጋር ያለ ግጭት ነው። ስለዚህ ይሄ የሚደረገው የሚሊተሪ ኦፕሬሽን እንደ ጦርነት ሊታይ አይችልም። ይሄ ወታደራዊ ሚሊተሪ ኦፕሬሽን ካለው ይበቃል። ምክንያቱም የኢትዮጵያ መንግስት ህግን የጣሰና ችግር የፈጠረ ባህሪው በፍጹም ለማንም ሰው ሊገባ ያልቻለ ቡድን አለ ወይም ጁንታ ካለው ይበቃል። እሱን ወደ ህግ ለማምጣትና እሱን ለማስተካከል የሚደረግ የሚሊተሪ የኦፕሬሽን ነው የምመለከተው፣ እንደ ጦርነት አላየውም ለማለት ነው። አቶ ዮሐንስ፣ እስቲ ስለ ኤርትራ ሕዝብ ስሜት ደግሞ ልጠይቆትና እንዴት ይረዱታል? የኤርትራን ሕዝብ ስሜት ለትግራይ ሕዝብ በህዝብ ደረጃ ነው አሁን የምናገረው በመንግስታት ደረጃ አይደለም። ያለው ስሜት ምንድን ነው? የኤርትራ ሕዝብ ለትግራይ ወይም ደግሞ ለዚኛው ክፍለ ሀገር ወይም ክልል የሚል የተለየ ስሜት ያለው አይመስለኝም። ኢትዮጵያን ኢትዮጵያኖችን እንደሚወድ አውቃለሁ። የኢትዮጵያን ሕዝብ እንደሚያከብር አውቃለሁ። በአሁኑ ሰዓት ደግሞ ባለን በሁለቱ መንግስቶች በኩል ባለው ሪሌሽንሽፕ ደግሞ ትልቅ አክብሮት አለው ለኢትዮጵያ መንግስት። ስለዚህ የኤርትራ ሕዝብ ይህንን ለይቶ ይህን መርጦ የሚለው ነገር ስለሌለ ኢትዮጵያን እንደ አንድ ስለሚያያት ኢትዮጵያኖችን ከኢትዮጵያ ጋር ያለውን ሪሌሽፕ ለማጠናከር በመንግስትም በኢንዲቪጅዋልም ደረጃ እንደሚሰራ እናውቃለን። ስለዚህ ኤርትራዊያኖች የተለየ ፕሬፈረንስ ያላቸው አይመስለኝም። ኢትዮጵያን ኢትዮጵያዊ እንደ ሆል አንድ አድርገው ነው የሚመለከቷት እና የኤርትራ ህዝብ ለኢትዮጵያ ህዝብ ያለውን ፍቅር የሚደበቅ ነገር አይደለም። ከዚህ በፊት የሚያየነው ነገር ነው። ሁለቱ ሀገሮች ወደ ሰላም በመጡበት ሰዓት አንድ ሰልፍ ነበር ዋሽንግተን ዲሲ ላይ። የሰልፉ አስተባባሪዎች የኢትዮጵያ መንግስት ይህንን ጦርነት እያካሄደ ያለው ከኤርትራ መንግስት ጋር ተባብሮ ነው የኤርትራ መንግስት ጦርነት ከፍቶብናል ነው ብለው እንደውም ሲናገሩ የነበሩት አስተባባሪዎቹ። እርስዎ በቅርብ የሚያውቁት የሰሙት ጉዳይ አለ ስለዚህ ጉዳይ፣ በእርግጥ እርስዎን እንደ መንግስት አይደለም እየጠየኩት ያለሁት፣ እነዛም ሰዎች የመንግስት አካላት አይደሉም አክቲቪስቶች ናቸው እና የሚያውቁት ነገር ካለ ስለዚህ የትኛው ክፍል የመጡ ሰዎች እንደሆኑ ስለማላውቅ አመንታቸው ላይ ያለው ሞቲቭ ምን እንደሆነ ሊገባኝ ስለማይችል ያንን አብራርቼ ለመናገር ያስቸግረኛል። ግን አንድ ነገር ለእነዚህ ሰዎች የዛኛው ሳይል ወይም የቲፒኤልኤፍ ደጋፊዎች ሊሆን የሚችላሉ ላይሆን የሚችላሉ፣ አንድ ነገር ግን ለማስቀመጥ የምፈልገው ምንድን ነው ይሄ የሚሊታሪ ኦፕሬሽን ወይም የኢትዮጵያ መንግስት የወሰደው እርምጃ የኢትዮጵያ መንግስትን ሕግ የጣሰ የኢትዮጵያን ሕዝብ እርስ በርስ ሊያባላ የተዘጋጀ ጁንታ ስላለ እሱን ወደ ህግ ለማምጣትና ወይም ደግሞ ህግ ለማስተማር ወይም ደግሞ የሚያስፈልገውን እርምጃ ለመውሰድ ነው። በምንም አይነት የትም ቦታ ላይ ኤርትራን የሚመለከት ጉዳይ አልነበረም እዚህ ግጭት ላይ። ስለዚህ ይሄ የኢትዮጵያ መንግስት ጉዳይ ነው፣ ኤርትራን የሚመለከት አይደለም። ስለዚህ የተጣሰው ወይም ደግሞ ችግር የተፈጠረው የኢትዮጵያ መሬት ውስጥ ነው። የተጣሰው የኢትዮጵያ ህገ መንግስት ነው። የጣሰው የኢትዮጵያ አካል የሆነ ክልል መንግስት ነው። ስለዚህ ኤርትራ የሚመለከታት ጉዳይ ያለ መስሎ አይታየኝም። በኔ በኩል ይህንን ለፖለቲካል ፍጆታ ምናልባት ሊጠቀሙበት የፈለጉ ሰዎች ሊኖሩ ይችላሉ። እንደምገምተው ከሆነ ደግሞ ቲፒኤልኤፍ ደጋፊዎች ከሆኑ ሰዎች የመጣ ይመስለኛል። ስለዚህ ይሄ ኢንተርናል የኢትዮጵያ ጉዳይ ነው አሁን የምናየው ወይም ደግሞ የኢትዮጵያ መንግስት የወሰደው የ ሚሊተሪ ኦፕሬሽን። እርስዎ በኤርትራ የፖለቲካ ህይወት ውስጥ ንቁ ተሳትፎ ያደርጋሉ እንዴ በማንኛውም ደረጃ? አው እንደ ግል ግለሰብ ያለኝን አስተያየት በሚጻፉ ነገሮች ጥፌ እንትን እላለሁኝ። አንዳንድ ጊዜ ኢትዮጵያኖች እና ኤርትራኖችን ለማቀራረብ በሚደረግ ቦታ ላይ ተካፋዮኜ እቀርባለሁኝ። እነዚህ ሁለት ሀገሮች ደግሞ በሰላም እንዲኖሩ ከመጠን በላይ ፍላጎት ስለሆነ እዛ ላይ ለሚሰራው ስራ በሙሉ ያለኝን አስተዋጽኦ ለማበርከት ሁልጊዜ ዝግጁ ነኝ። ኢትዮጵያን ያደግኩት አዲስ አበባ ነው የተወለድኩት። አይ ዱ ሃ ሬ ስትሮንግ ፊሊንግ ለኢትዮጵያ አማርኛ ይቅርታ፣ ኢትዮጵያ ተወልጅ ያደግ ስለሆነ ከኢትዮጵያ ጋር ሪሌሽንሽፕ ያለኝ ሰው ነኝ፣ ለሕዝቡም ለሀገሪቷም። ስለዚህ እነዚህ ሁለት ሀገሮች በሰላም እንዲኖሩ እንድተጋ ካደረገኝ አንዱ ያለኝ ልጅነት ያደግኩበት ሀገር ስለሆነ ሁልጊዜ ምኞቴ ለኢትዮጵያ ጥሩ ስለሆነ በተለ በተለይ ደግሞ የኤርትራ መንግስትም የሚያምንበት ስለሆነ ይህንን አደባባይ ምስጢር የሆነ ነገር ነው። አዲስ ነገር አይደለም። ያንን ስለምደግፍ ኢትዮጵያና ኤርትራ፣ ኢትዮጵያኖችና ኤርትራኖች በሰላም እንዲኖር የሚደረገው ጥረት ከማንኛውም አካል ይምጣ ያንን ደግፌ ወደፊት የተሻለኛ አቅም ለመስራት ሙከራ አደርጋለሁ እዛ ቀጥልበታለሁ ለማለት ነው። እርስዎ ራስዎን በዛ መንገድ እንደ አክቲቪስት ያያሉ? ዋል አክቲቪስት የሚባለው ነገር ብዙ እንትን ያለው ይመስለኛል። ግን አይ ቲንክ ከ ህብረተሰቡ ጋር ከሁለቱም ሳይድ ያለኝ የግል ስሜት ከመግለጽ ወደኋላ አልቆጠብም። እሱ አክቲቪስት ካደረገኝ እንግዲህ አገስ አክቲቪስት ነኝ ማለት ነው። ኢንዲቪድዋል ደረጃ ብዙ ጊዜ ነው ምሰራው እና ምካፈላለሁ። ይህ ከህብረተሰቡ ጋር ከሁለቱም በኩል ሰላም ለሚያመጡ ከሚፈልጉ ሰዎች ጋር የኢትዮጵያና የኤርትራን መተባበር በአንድ ላይ እነዚህ ሁለት ሀገሮች ወይም አንድ ህዝብ ተብሎ ከዚህ በፊት የተነገረውን ነገር ስለምደግፍ ሁል ጊዜ ዝግጁ ነኝ እዛ ቦታ ላይ በኢንዲቪጁዋል ደረጃም፣ በግለሰብ ማለቴ ነው፣ ወይም ደግሞ በህብረተሰብ የሚደረገው ትን ላይ ፓርቲስፔት ለማድረግ ሁል ጊዜ ዝግጁ ነኝ። አቶ ዮሐንስ ክፍሌ አመሰግናለሁ። ለጊዜው ስልኝ ወደ ቀጣዩ መሰናዶ እንለፍ። በዘጠና ሰባት ዓመታቸው ከዚህ ዓለም የተለዩ በዘመናዊው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ውስጥ ስማቸው በቀዳሚነት እንደሚነሳ የተነገረው ቤተ ክርስቲያኒቷን ለብዙ ዓመታት ያገለገሉት የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጸድቅ ህዳር 12 ቀን የጸሎት ፍትሐትና የአስክሬን ሽኝት ይደረግላቸዋል ተብሏል። ብፁዕ አቡነ መልከ ጸድቅ እስካሁን ሰላሳ ሁለት መጽሐፍት ጽፈው ሀያ አንዱ ለህትመት አብቅተዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው አጠር ባለው ዘገባ ታሪካቸውን ያካፍለናል። በፋርጣ ወረዳ ልዩ ስሟ መገንታ ቁስቋም በተባለችው ደብር ከቄስ ወርቅነ ትኩና ከወይዘሮ አንጓች አታ ላይ በ1916 ዓ ም እንደተወለዱ ያገኘ ነው መረጃ ያስረዳል። እና በህፃንነት እድሜያቸው ከአባታቸው ከቄስ ትኩ ፊደል ቆጥረው ንባብ ለይተው ዳዊት ከደገሙ በኋላ የቃል ትምህርታቸውን ጀመሩ። ከዚያም አቅራቢያቸው ከሚገኘው ድድም ጊዮርጊስ ከመሪጌታ ወንድም ጸመዱጋ ምዕራፍ ተማሩዋል። ብፁዕ አቡነ መልክ ጸዴ ከፍተኛ የሃይማኖት ትምህርትን በሀገር ውስጥና ከሀገር ውጭ ተምሯል። በተጨማሪም ዘመናዊ ትምህርትን ከመንፈሳዊ ትምህርት ጋር አጠናክረው ለመማር በ939 ዓ ም ወደ ቅድስተ ስላሴ መንፈሳዊ ትምህርት ቤት ገብተው ትምህርታቸውን በከፍተኛ ትጋት በመከታተል አብላጫን በማሳየት ለሶስት ዓመታት በተደጋጋሚ ተሸልሟል። መንፈሳዊ የትምህርት እድል አግኝተው ወደ ግሪክ በማቅናት ሀልኪ በሚባለው የሃይማኖት ትምህርት ቤት የመጀመሪያ ባለ ዲግሪ ካህን በመሆን በ949 ዓ ም ወደ አገራቸው ተመልሷል። ብጹሕ አቡነ መልከ ጸዲቅ በሰጡት ሰፊ አገልግሎትም የተለያዩ ሽልማቶችን ከሀገር ውስጥና ከውጭ አገራት ተቀብሏል። ብጹዕነታቸው ለቤተ ክርስቲያን የተለያዩ መጽሐፍትን በመጻፍ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ አስተዋጽኦም አበርክቷል። በ1952 ዓ ም የግርማዊ ቀዳማዊ ኃይለ ሥላሴ ልዩ ካቢኔ ሲቋቋም ለንጉሠ ነገሥቱ የሚያቀርቡትን መንፈሳዊ ጉዳዮችን ለማጣራት በኃላፊነት ተመርጠው የመንፈሳዊ ጉዳዮች መምሪያ ዳይሬክተር በመሆን ሰርቷል። በመንበረ ጸባዖት ቅድስተ ስላሴ ካቴድራስ ሊቀ ባለስልጣናት ሆነው በመሾም ለ14 ዓመታት ያህል አገልግሏል። ብፁዕ አቡነ መልከ ጸዲቅ በሰሜን አሜሪካ ጽዮን ቅድስተ ማርያም ቤተ ክርስቲያንና በሌሎችም አብያተ ክርስቲያናት በማቋቋምና በማደራጀት ሰፊ ሚናን ተጫውቷል። ብፁዕ አቡነ በርናባስ የደቡብ ካሊፎርኒያና አላስካ አገረ ስብከት ሊቀ ጳጳስና የብፁዕ አቡነ መልከ ጸዲቅ ልዩ ረዳት በብፁዕ አቡነ መልከ ጸዲቅ እረፍት የተሰማቸውን ሐዘን በመግለጽ በአለማቸው ቆራጥና ጠንካራ አባት ነበሩ ይላሉ። ለቤተ ክርስቲያን ትልቅ ምሰሶ ነበሩ። በጣም በዓላማቸው ቆራጥ፣ ጠንካራ፣ ትጉህ የማያምኑበትን ነገር እንዲሁ ለምንም ብለው የማያደርጉ ፍሬያማ፣ በዘመናቸው ሁሉ ለቤተ ክርስቲያን መብራቱ ነው የኖሩ አባት ነበሩ እና በእርግጥ ወደ አባታቸው ወደ ፈጣሪያቸው ነው የሄዱ። ይሄ አይቀርም። እድሜ የጠገብ ናቸው። በዘመናቸው ሁሉ ከሳቸው የሚጠበቀውን ሁሉ በእውነት አድርገው ነው የሄዱ። ምን የሚቆጫቸው ነገር የለም ለሳቸው። ለእኛ ግን ጥላ ነበሩ። ምክራቸው፣ ጸሎታቸው፣ ትምህርታቸው ይረዳን ነበር። እንግዲህ ያው ሁላችንም ወደዚያው ነው ቅዱስ ጳውሎስም ጨርሶታል፣ ሄድ ከክርስቶስም ጋር ልኖር እናፍቃለሁ። ከዚህ በኋላ እድሜ እየገፋ ሲሄድ ከክርስቶስ ጋር የመኖር ምልክት ነው የምንጠብቀው ነው ሆኗል። እግዚአብሔር በፈቀደው ቀን ሆኗል። እንግዲህ በዘመናቸው ሁሉ ቤተክርስቲያንን አገልግለዋል። ፈጠሪያቸውን አምልከው አክብረዋል። በእውነት ለወገንም ተቆርቋሪ ነበሩ። እግዚአብሔር በፈቀደው ቀን እሳቸውን ወሰደ። እንግዲህ በእግራቸው ደግሞ ሌሎችን የቤተክርስቲያን አባቶች ይተካልን። በጣም ያሳዝናል። ብፁዕ አቡነ መልከ ጼዴቅ በማዕረገ ጵጵስና የተቀበሉት በ1983 ዓ.ም በብፁዕ አቡነ መርቆሪዎስ ፓትርያርክ ሊቀ ጳጳሳት ዘኢትዮጵያ እንደነበረ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።